በጉባኤው ላይ ከተገኙት ግንባር ቀደምት የአፍሪካ መሪዎች መካከል የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኬንያው ፕሬዚደንት ኡሁሩ ኬንያታ እና የዩጋንዳው ፕሬዚደንት ሙሴቬኒ ነበሩ። ጉባኤውን በንግግር የከፈቱት የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ እንዲህ በማለት ነበር። ፕሬዚደንቶች፣ ጠቅላይ ሚኒስትሮች፣ ሴክሬታሪ ጀኔራል ጉተሬስ እንኳን ወደ ለንደን መጣችሁ በማለት ደስታ ይገልጻሉ ዛሬ ሁላችንም እዚህ የተገኘ ነው የሶማሊያ ሕዝብ ደህንነቱ ተጠብቆ የተረጋጋ ስርዓትና ሶማሊያ የተሻለ አቅጣጫን ለማስያዝ ፕሬዚደንት ሙሐመድ አብዱላሂ የሚያደርጉትን ጥረት ለመደገፍ ነው። በዚህ ረገድ ብሪታንያ ባበረከተችው አስተዋጽኦ ኩራት ይሰማኛል ካሉ በኋላ ለሶማሌ ጸጥታ፣ መረጋጋት እንዲሁም የኤሜሶን ጦር ያደረገውን አስተዋጽኦ አስመልክቶ ኬንያ፣ ኢትዮጵያና ዩጋንዳ የተጫወቱትን ሚና አመስግነዋል። ጉባኤው በሰፊው የተወያየው በሶማሊያ ያለውን ድርቅ እንዴት መቋቋም እንደሚቻልና እንዲሁም የዓለም ማህበረሰብ ሊጫወት ስለሚችለው ትብብርና ብሎም የሶማሊያን ጸጥታ ለማስከበር የፌዴራል መንግስት ከፌዴራል ግዛት መሪዎች ጋር ወደፊት የሶማሊያን ጦር እንዴት መገንባት እንደሚቻል ሲሆን ፕሬዝደንት ሙሐመድ አብዱላሂ መንግስታቸው ከመቼውም ጊዜ በበለጠ የሶማሊያን አንድነት ብልጽግናና ልማት እንዲሁም አልሻባብንና አሸባሪነትን ለመዋጋት ከፌዴራል ግዛት መሪዎች ጋራ ቁርጠኛ እንደሆኑና ለዚሁም ምልክቱ ሁሉም የሶማሊያ የፌዴራል ግዛት መሪዎች በዚህ ጉባኤ ላይ መገኘታቸውን ካሉ በኋላ ፕሬዚደንት ሙሐመድ አብዱላሂ የዓለም ማህበረሰብ በሶማሊያ ላይ የጣለውን ማዕቀብ እንዲያነሳ ተማጽነዋል። በተለይም የሶማሊያ ጦር ከአልሸባብ የተሻለ መሳሪያ የሌለው ስለሆነ አልሻባብን ለመዋጋት የሶማሊያ ጦር አስፈላጊውን ትጥቅ ከሌለው የኤሜሶን ጦር ከሶማሊያ ሲወጣ አልሻባብ ተመልሶ ሊጠናከር ይችላል በማለት በሶማሊያ የተጣለው ማዕቀብም እንዲነሳላቸው ጥሪ አቅርበዋል። በጉባኤው ላይ ተካፋይ የነበሩት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው አልሻባብን ለመደምሰስ የኢትዮጵያ ጦር የተጫወተውን ሚና በመግለጽ የሶማሊያው ፕሬዚደንት ሙሐመድ አብዱላሂ እንደጠየቁት ሶማሊያ ላይ የተጣለው ማዕቀብ ካልተነሳና የሶማሊያ ብሔራዊ ጦር በሚገባ ካልታጠቀ የኤሜሶን ጦር ከሶማሊያ ሲወጣ አልሻባብ እንደገና ኃይል ሊያገኝ ይችላል በማለት አስጠንቅቀዋል። ሰክሰስፉ ኦንሲቭስ ባ ሶማሊ ናሽናል አርሚ አሚሶ ውጤታማ በሆነ መከላከል የሶማሊያ ጦር በኤመሶን እና ወዳጅ ሀገራት ጦር እርዳታ አልሻባብን ከከተማዎችና መንደሮች አስወጥቷል። የአልሻባብ ከፍተኛ ድጋፍ ተዳክሟል፣ የሚያገኘው ገንዘብን በከፍተኛ ሁኔታ ቀንሷል፣ እንደ ድሮ ጦሩን መምራትና ማዘዝ ኃይሉ ተዳክሟል ይህ ማለት ደግሞ ሙሉ በሙሉ ተደምስሷል ማለት አይደለም ካሉ በኋላ ጠቅላይ ሚኒስትር ኃይለማርያም የዓለም ማህበረሰብ የሶማሊያ መንግስት የጠየቀችውን ማንኛውንም ትብብር ሙሉ በሙሉ በተግባር ላይ እንዲያውል አሳስበዋል። በጉባኤው ማጠቃለያ ከአውሮፓ ህብረት እስከ አፍሪካ ህብረት እንዲሁም መንግስታት የሶማሊያው ፕሬዚደንት ያቀረቡትን ጥያቄ ማለትም በደህንነት ጥበቃ ትብብር፣ በፖለቲካና አስተዳደር ገት በልማት ግንባታና አሁንም በሶማሊያ የተከሰተውን ድርቅና የኮሌራ በሽታ ለመቋቋም አስፈላጊው ትብብርና ልግስና እንደሚሰጥ በመስማማት ጉባኤው ተጠናቋል። ድልነሳው ጌታ ነክ ለዶች ቬለ ሬዲዮ ለንደን